ዶክተር አህመድ ሲናገሩ ሽብርና ሁከት የሚበዛው በሙስሊም ሀገሮች ውስጥ ነው ብለው ነበር እና ለምንድን ነው? ብዙ ነገሮች አሉ። የኢኮኖሚ የበላይነት ለማስፈን በሀገራቸው፣ በዘይታቸው፣ በቅመማቸው፣ በምን ችግሮች አሉ። ለምሳሌ በአስራ አምስተኛ ክፍለ ዘመን ፖርቱጋል እስከ ህንድ ሄዳ የፐርሽያን ገልፍ የህንድን መስመር የተቆጣጠረችው በክርስትና እምነት ስም ነው። እና እስልምናን ድምጽ ማጡን አፍተዋለች። ከዛ ቀጥሎ ደግሞ እንግሊዝ ከአስራ አምስተኛ ክፍለ ዘመን ከአስራ ስድስተኛ ክፍለ ዘመን ጀምራ እስከ ህንድ ግዛቷ እስከ ቻይና ባስፋፋችበት ጊዜ የክርስቲያን ሄጀሞኒ ያስፋፋችበትና ሌሎቹ ሃይማኖቶች ስትወጣ ለምሳሌ በፓኪስታንና በህንድ የተደረገው ጦርነት ደም መፋሰስ ከዛ ጋር የተያዘ ነው። የአህመዲያ ሃይማኖት መስፋፋት ከዛ ጋር የተያያዘ ነው። የባአውላም ከዛ ሌሎቹ በርካታ ችግሮች አሉ። ለእነዚህ መያያዝ ለእነዚህ መቀጣጠል ስለዚህ የዓለምን ታሪክ መለስ ብለን ስንመለከተው የራስን ጥቅም በሃይማኖት ስም ለማስፋፋት በሚነሳበት ጊዜ እንደዚህ አይነቱ ችግር ይኖራል። አሁንም አሜሪካም ሆነ እንግሊዝ ፈረንሳይም፣ እኛ ፈረንሳውያን ክርስቲያኖች ነን፣ ስለዚህ ለፈረንሳይ ክርስቲያኖች ሆነን እንሰራለን፣ ለዓለምም እንሰራለን የሚል ዓለም አቀፍ አመለካከት የሌሎቹም ሃይማኖት የማክበር ባህል አጠናክረው ቢቀጥሉ ሙስሊሞችም ደግሞ በሆነና ባልሆነ በትንሹም በትልቁም ሆድ እየባሳቸው ማለት ማለትም ተበደል፣ ተጎዳን፣ በዚህ መንገድ ብቻ ነው የምንሄደው፣ እናስደነግጣቸዋል፣ እናስፈራራቸው የሚል የትም የማያደፍ ነገር ግን ስልጣኔያቸው ወደ ኋላ የሚያስቀርብ ሌላ ምሳሌ አያስፈልግም። ሶሪያ ያለው በጣም የሚያሳዝን ሁኔታ ከዚህ የበለጠ በቂ ማስረጃ የለም። ሙስሊሞች እርስ በርሰ ጨራረሱ። የሶሪያ ስልጣኔ ስንት ሺህ ዓመት የተገነባ ስልጣኔ ወደም። በዚህ ላይ የተጠቀመ ማን ነው? የተጎዳ ማን ነው? ዞር ብሎ ማየት በአሁኑ ጊዜ በኢራቅ ላይ የሚደረገው አይ አይ ቲ ሲ ጦርነት ማን ነው እየተጎዳ ያለው እና በሌሎቹም ሀገሮች በመጎዳት ላይ ያለው ማን ነው? የራሳቸው ስልጣኔ የራሳቸው ሀብት ነው። ይሄንን አመለካከት ትተው ልክ ኦባማ አሁን የጀመሩትን የሂውማን ራይትስ መስፋፋት፣ የሀይማኖት መቻቻል ና የሰላማዊ ውይይት ቢካሄድ በሙስሊሙም ዓለም ልቦና ገዝተው ወደ ነፍሳቸው ቢመለሱ ማለትም የሃይማኖት ፈጣሪ ፈጣሪ ብቻ መሆኑም አላህ ወይም እግዚአብሔር መሆኑን ሌላው የሚጠይቀው ራሱ መሆኑን አውቀው ቢሰሩ የተሻለ ለውጥ ሊመጣ ይችላል፣ በአለምም ላይ ሰላም ሊሰፍን ይችላል። ፕሮፌሰር አህመድ ይቅርታ እለምናለሁ፣ ምክንያቱ ቀደምኩኝ። የለም እንዲሁ እንዳወሳል ናገ እንዳጠር ብዬ ነው። ጨምረው ሙስሊሞች ሀገር ነው ብዬ ስል ጂኦግራፊካሊ ማሰብ ያለብህ ዛሬ ከሴፕተምበር ጀምሮ መስከረም አንድ ጀምሮ ብናየው ሙስሊሞች ወደ አራት ሚሊዮን ተኩል ሙስሊሞች ከዛ ወዲህ በደረሰው በጦርነት መልክ የሆነ ሽብርተኞቹን ሲያሳድዱ ወይም ሽብርተኞች እነሱን ሲያሳድዱ፣ ጣልቃ ገቦች የሆኑ ሀያል መንግስታት ያሉበት በአይናቸው ስር እያዩ ጦርነት ሁሉ የሚካሄደው ሙስሊም አገር ላይ ነው። ይሄ ነው ችግሩ እንጂ ሙስሊሞች ራሳቸው በተፈጥሯቸው ሽብርተኞቹ ነው ያመጡት ነገር አይደለም። ይሄ ነው ጥያቄ ለሁላችንም፣ አሜሪካንም። እኔ ሁልጊዜ አፍሪካን ስተዲ አለሁበት በየቦታ ይሄ ጥናቱ ሶስት ሚሊዮን ተኩል ህዝብ መሞቱ ሶስት ሺህ አሜሪካን ህዝብ መሞቱ ትልቅ ኪሳራ ነው ለእኔ ይሄ ኪሳራው እኩል አይደለም ደግሞ ተመጣጣኝ አይደለም በሚል አንዳንድ ሰዎች ያሉ ምሁራን እንደኔ ያሉ ጥያቄውን ያነሳሉ ነገር ግን አንድ ሰው መሞት አንድ ሰው በእስልምና አመት አንድ ነፍስ የገደለ ሁሉም እንደ ገደለ ነው የሚባለው የእኔ የእምነቴን አናጉብኝ ስለዚህ ሁሉም ብዙም አንድም ሁሉም እኩል ነው ለእኔ የአንድ ሰው ነፍስ መሞትና የአስር ሰው ነፍስ ሞት ሁልጊዜ ኪሳራ ነው ለእኔ። ስለዚህ በሰላምና በውይይት የሚፈታ ሲሆን ሳለ ኃይል መቀነስ አለብን። አሜሪካ መማር ያለባት ሁልጊዜ መመከርም ያለባት ኃይል ፕሬዚደንት ኦባማን ብሎታል፣ ኬሪ ብሎታል። ኃይል ብቻ ለራሱ መልስ አይሰጠንም ላለን ችግር በታዳጊ ሀገሮችም ሆነ እንደዚሁም በመካከለኛ ምስ ኃይል ብቻ አያዋጣ President to Sinaguru. When people are oppressed. ሰዎች ሲጨቆኑና ሰብአዊ መብቶቻቸውን ሲገፈፉ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ይጣልባቸው አመፅ ወይም ሁከት ብቸኛ አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ እድል ይከፍታሉ ብለው ነበረ። ይሄ በሙስሊሙ ዓለም ውስጥ ይሠራል፣ በነገራችን ላይ ኢትዮጵያንም ጨምሮ ለማለት ፈልጌ ነው። ሁልጊዜ ሰዎች ሲጨቆኑ፣ ሰዎች ድምፃቸውን እንዳያሰሙ ሲደረጉ፣ ሰዎች ማድረግ ያለባቸውን በሃይማኖታቸው በእምነታቸው ማድረግ የሚገባቸው እንዳያደርጉ ሲከለከሉ ብዙ ጊዜ ቅሬታ ሊሰማቸው ይችላል። አንድ በኢትዮጵያ ውስጥ መቻቻል አለን የሚል አንድ መጽሐፍ በአንድ ትልቅ የሃይማኖት አባት የተጻፈ አለ። እስካሁን ድረስ የሚገርመኝ ነገር በኢትዮጵያ ውስጥ ለምሳሌ በትግራይ፣ በጎንደር፣ በጎጃም እና በሌሎች ቦታዎች በየአምስት መቶ ሜትሩ በየስድስት መቶ ሜትሩ ቢርቅ በአንድ ኪሎ ሜትር ቤተ ክርስቲያናት ይሰራሉ። ዛሬም ብዙ ሰዎች ሃይማኖታቸውን ለማስፋፋት ሃይማኖታቸውን ለማጠናከር ስለሚፈልጉ በርካታ ቤተ ክርስቲያናት ይሰራሉ። አልፎ አልፎ ደግሞ የሙስሊም መስጊዶች ሲሰሩ ይታያሉ። እነዚህ አንዳንዶቹ ጣሊያን የሰራቸው ናቸው። አንዳንዶቹ ደግሞ ጣሊያን በሰራቸው ላይ የተገነቡ ናቸው። ነገር ግን ይሄንን አጋኖ በማሳየት ዛሬማ በቃ እነዚህ እስላሞች እንትን አሉ ይኸው ከአረብ ሀገር እያመጡ መስጊድ እየሰሩ ነው፣ እንደዚህ እያደረጉ ነው በማለት ነገሮችን አጋን ነው። በክርስቲያኑ እና በሙስሊሙ መካከል ችግር ለመፍጠር የሚታክቱ የሚደክሙ ሰዎች እንዳሉ የታወቀ ነው። ስለዚህ ሙስሊሙ ህግ በአንድ ሀገር ውስጥ ቅድም ፕሮፌሰር አህመድ ሙአይሚን ለመግለጽ እንደሞከሩት በአንድ ሀገር ላይ የሃይማኖት እኩልነት መኖሩን ለማረጋገጥ በህገ መንግስት ብቻ መደንገግ የለበትም። ከዛ ጋር የሚሄዱ አብረው ሊሄዱ የሚችሉ የሃይማኖት ህጎችም ያስፈልጋሉ። ለምሳሌ በአንዱ ትምህርት ቤት ሂጃብ አድርጎ መሄድ ይቻላል፣ በሌላው ትምህርት ቤት አይቻልም። በአንዱ ትምህርት ቤት ሂድ ማድረግ ይቻላል፣ በሌላ ቦታ ማድረግ አይቻልም። በሃይስኩሎች በቅርባቸው ስላሉ ይሰግዳሉ። ዩኒቨርሲቲዎች አካባቢያቸውን ለቀው ሲሄዱ በአንድነት ተሰባስበው የሚሰግዱበት ቦታ የለም። እስልምና ደግሞ ተሰባስባችሁ ስገዱ ይላል። ስለዚህ ይሄ ምንድን ነው መደረግ ያለበት? ዩኒቨርሲቲዎች ተማሪዎችን ሲቀበሉ ለምሳሌ ሃይማኖታቸውን ግምት ውስጥ ያስገባሉ ወይ? የመጡበትን ባህል ግምት ውስጥ ያስገባሉ ወይ? ለምሳሌ በአፋር ውስጥ ብዙ ቤተ ክርስቲያን የለም። ሰመራ ውስጥ እንደውም ሰመራ አካባቢ ቤተ ክርስቲያን አላየሁኝም። ነገር ግን እነዚህ ክርስቲያኖች ሰመራ ሲማሩ ሄደው ክርስቲያኖቹ ሃይማኖታቸውን ፕራክቲስ ማድረግ አለባቸው። ለእነሱ የሚመች ሁኔታ መፈጠር አለበት። መደወላቡ አካባቢ ምናልባት ብዙ ቤተ ክርስቲያኖች ላይኖሩ ይችላሉ። ነገር ግን ከመላው ኢትዮጵያ የተወጣጡ ክርስቲያኖች ሄደው እዛ ይማራሉ እና ቤተ ክርስቲያን ያስፈልጋቸዋል። በተመሳሳይ ሁኔታ ደግሞ ሙስሊሞችም አብረው የሚሰግዱበት ምክንያቱም ሃይማኖት ውስጥ ስለሚፈልግ የሚሰግዱበት ሁኔታ መመቻችል ሲኖርበታል። ሲጾሙ ደግሞ በጾማቸው ጊዜ የሚበሉት በጾማቸው ጊዜ ተነስተው እንትን የሚያደርጉት ሁኔታዎች መኖር አለባቸው። እንዴት ነው የሚደረገው? እንዴት ነው የሚሆነው? ምንድን ነው የእስላም ባህል? ምንድን ነው የክርስቲያን ባህል ብለው ዩኒቨርሲቲዎች ዝም ብሎ በጅምላ መቀበል ሳይሆን ገና ተማሪዎች ከመምጣታቸው በፊት ይሄን ማድረግ አለባቸው። ባለፈው ዓመት እኔ በዚህ በኢትዮጵያ ውስጥ ያዩት አንድ ትልቅ ተስፋ የሚፈነጥቅ ነገር አይቻሉ። ይኸውም ምንድን ነው? ፖለቲካውን በሚመለከት የኢትዮጵያ ዩኒቨርሲቲዎች በሙሉ ተሰብስበው ጥሪ ተደርጎላቸው መግለጫ አግኝተዋል። ብዙ ተማሪዎችም መስማታቸው ጥሩ አድርገዋል። በተመሳሳይ ሁኔታ ስለ ሰብአዊ መብት፣ ስለ ሃይማኖት መቻቻል እና በሰላም አብሮ መኖር ውይይት በዩኒቨርሲቲ ተማሪዎች መካከል በዩኒቨርሲቲዎች መካከል ቢደረግ የበለጠ ትልቅ አስተዋጽኦ ይኖረዋል። ከዛ በኋላ ሰዎችም ሕግን ለማውጣት ይችላሉ የሚል እምነት አለኝ። ባለፈው ጊዜ ሄጃለሁ፣ በታህሳስ ወር ኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች ክበብ አሉ። የሰላምና የውስጥ ሃይማኖት ክበቦች የሚባል በእኛ መስሪያ ቤት በኩል ተቋቁሟል። ቀኑን ሙሉ መውሊድ ቀን ነው። ላኢላሀ ኢለላህ ብዬ እንዴት ገረመኝ። በማግስቱ ቀኑን ሙሉ ከወጣቶች ሰላሳ ሁለት ወጣቶች ሙስሊም፣ ክርስቲያን የአዲስ አበባ ዩኒቨርሲቲ እንዴት ክበብ አቋቁሞ እንዴት አንድ ላይ እንዴት እንደሚኖሩ እንዴት የሚታገሉ ይሄ ያደረግነው ሆቴል ውስጥ ነው ዩኒቨርሲቲ ውስጥ አይደለም። ግን የኔ አገር እዚህ እንደዚህ ያለ ውይይት ዩኒቨርሲቲ ውስጥ ነው የምናደርገው። እንደ ሰግደው እንደ ሰግደው እንደ ጨረሱ ወደ ውይይት ይመለሳሉ። ከውይይቱ ደግሞ ወደ ጸሎት ይገባሉ። ይሄ ደግሞ ሰላ በት በትምህርት ነው በምሳሌ ነው ያሳየኋቸው። አንድ ላይ ከነሱ ጋር ቁጭ ወይ አንድ ቀን ሙሉ ስማች፣ ሰላሳ ሁለት ቀን መስሪያ ቤት ተቀበሉ ትስተያይቷላችሁ። እነዚህ ወጣቶች ሴቶቹና ወንዶ ሂጃብ ያላደረገ ያደረገም ደግሞ ጎፈሬው ልክ ትልቅ ያደረገ አሜሪካዊ አይነት ትግር፣ የኢትዮጵያ ሽሩባ፣ ይሄ ሁሉ በአይኔን አይቼ አንድ ቀን ሙሉ ቀን ከነሱ አሳልፊያለሁ። በቂ ነው እሱ። እንደዚህ ያለ መቻቻልና ትምህርት ማስተላለፍ አለብን። ስለዚህ በኢትዮጵያዊነታችን ባህልም እስካለን ድረስ የህግ በላይነት የፍትህ ማስፈጸምና ሁኔታውን ራሱ ህገ መንግስት ብቻ በቂ አይደለም። ስራ ላይ እንዴት እንደሚውልና እንደምንሰራበት እሱ ራሱ ራሱን የቻለ ትምህርት ነው እና መንግስት ለምሳሌ ህዝብ መብትህን እወቅ የሚል ህገ መንግስትን እወቅ ማለት ነው። ፍትህን እወቅ ሲባል ፍትህ እንዴት እንደሚፈጸም ማወቅ አለብን። ስለዚህ እኔ ተስፋ ያለኝ በውይይትና በሰላም ሁሉም ነገር ይፈታል። ግን ሀይል ቦታ የለውም። ሙስሊሞችም ከፍለዋል ብዙ ሶስት ሺ ሶስት ሚሊዮን ተኩል ባለፈው አስራ አምስት ዓመት የሞቱበት ምክንያት ተገቢም አይመስለኝ። ሁለታችሁም ያነሳችኋቸውን እንደ ኃላፊነት ሊቆጠሩ የሚችሉ ተፈጻሚ ሊደረጉ ይገባቸዋል። ለሽብር ፈጠራንም ይሁን ጽንፈኝነትን ለመቆጣጠር ብላችሁ ያቀረባችኋቸው ሀሳቦች ለማን የተሰነዘሩ ናቸው? ለህዝብ፣ ለመንግስት፣ ለሲቪል ማህበራት ለሃይማኖት ተቋማት ወይም ለመሪዎቻቸው፣ ማን ነው ይሄንን ማስፈጸም ያለበት ብላችሁ ነው የምታስቡት? የማን ተጠያቂነት ነው? ፕሬዝደንት ኦባማም ብሎታል በንግግሩ መፍትሄ የአሜሪካ መፍትሄ። አንደኛ ፌዴራል መንግስት ወይንም ለራሱ ሊሰራ አይችልም። በአንድ እጅ አይጨበጨብም። ራሱ ህብረተሰቡ ስልጣን እንዳለው አስመስሎ የራሳቸው ችግር በራሳቸው ችግር ሊፈቱ ይችላሉ። ደግሞ መንግስት ሁልጊዜ በታየው ጊዜ አይ አልተስማማኝም ብሎ ጣልቃ ለመግባት አይችልም። ያኛው የሕዝቡ ያቀረበው በዴሞክራሲ መከበር አለበት፣ ይሄ ነው ስለዚህ አንደኛው የመንግስት ኃላፊነት አለው። ሁከት ቢነሳ መንግስት ነው ኃላፊ አንድ ነገር ቢነሳ መንግስት ነው ኃላፊ። ስለዚህ የመንግስትም በህብረተሰቡ መከበር አለበት። የመረጠው መንግስት በራሱ ፈቃድ ከፈረጠ ከከመረጠው ወዶ ከመረጠው የነሱ መብት የሚፈጽምላቸው ችግራቸውን የሚያላቸው ልማትም የሚያላቸው ሰላምን ውይይትን የሚያካሂድላቸው መንግስት አመቻች ነው። በአንድ በኩል ደግሞ ኃላፊነት አለበት። ህዝቡ ራሱ ህዝቡ ማህበረሰቡ ሁሉ ኃላፊነት ሁከት እንዳይፈጥር የቤተሰብ ኃላፊነቱ አንድ ልጅ እዚያ ወጥቶ ሁከት ፈጥሮ ቢገደል የእኔ ልጅ ነው የሚሞተው ብሎ ማሰብ አለበት። ስለዚህ በቤተሰብነት፣ በአባትነት፣ በእናትነት፣ በባልነት፣ በምስትነት ኃላፊነት የእያንዳንዱ ህብረተሰብ ሃይማኖትም እንኳን አሁን ወንድሜ ያመጣው ኢትዮጵያዊን ኢትዮጵያዊነ ብቻ ማለት በቃ ሞራል ያስፈልገዋል ኤቲክም ያስፈልገዋል ሃይማኖት ያስፈልገዋል። ስለዚህ ሃይማኖት ከምንሰራም ስራ ውጭ ልናደርገው አንችልም። ሃይማኖ የተያዘ ነው ብስተይታችን ነው። ስለዚህ ኢትዮጵያዊነችን እታችን አይቀንሰውም። ስለዚህ አንዱ ኢትዮጵያዊ በአንድ ሃይማኖት ንጹሕ ኖ ሰላማዊ ነው እምና- አማኘው ብለ አንደኛው ደግሞ አይ ይሄ ሃይማኖት ያመነበት ይኔ ለማጥፋት ነው የመጣው ማለት እሱ ትክክል አይደለም። ስለዚህ ሃይማኖት አባቶችና እንደዚሁም ህብረተሰቦች ሀላፊ ናት። በመጨረሻ የዓለም መንግስታት እንደ አሜሪካን በሌላ በኩል በሳሳ ናቸው። በአማም ፕሮክሲ ዎር የሚባል አለ። በተወካይነት ማለት ነው። በተወካይነት ገብቶ ሽብርም መፍጠር ወይንም ረብሻ መፍጠር የራሳቸውን ጥቅም ለመጠበቅ የአንድ መንግስት ኃላፊነት ነው። እንደዚህ ያለ ነገር በራሱ ህዝብ በኢትዮጵያ ለምሳሌ የውጭ ሀገር መሳሪያዎች ሳንንሆን ሀገራችን ተመራጮች ህዝባችን እንወክላለን ብለው የሚቃወሙበትም ጊዜ ያላቸው መከላከል እንችል። ምክንያቱም በመጨረሻ የተመረጡት የዚያን ሀገር ህዝብ ለመጠበቅ ነው እንጂ የውጭ ሀገር ጥቅም ለመጠበቅ አይደለም። ስለዚህ መንግስትም ሀላፊነት አለ። የውጭ አለም እንደ ፕሬዚደንት ኦባማ እኔም የምተነጋግር ያለው ብዙ በቀደም እንኳን ጽፌያለሁ። ሀላፊነቱ ያለው እንደዚህ ያሉ ለልማት እና ለጤና ለደግ ለሁሉም እንደ ኢቦላ ላይቤሪያ ድረስ ሄደው በየቦታ ሴራሊዮን ድረስ ሄዱ። እንደዚያ ሲያደርጉ ህጋዊ የሆነ ሰብአዊ የሆነ ስራ ነው። ግን ወታደር ስልኩ ወይ እንደዚህ እሱ ከኛ ከልቸር ጋር አይስማማም ከአሜሪካን እንኳን ጥቅሙም አይስማማል። ስለዚህ ያው ውጭ አገር አለም ማወቅ አለባቸው። የሌላ አገር ሰላም ሲጠበቅ የራሳችንን ሰላም ይጠበቃል ማለት መሆን አለበት። እኔም ይሄ ነው የምንቆምለው ምንድን ነው? አንደኛ መንግስት ኃላፊነት አለበት። እስካሁን ድረስ የተወሰዱ በጣም ጥሩ ነገሮች አሉ። ነገር ግን እነዚህን ነገሮች ደግሞ የበለጠ እያጠናከሩ የመሄድ ቀረብ ብሎ የማየት ይሄ ጉዳይ የኔ ነው፣ የሙስሊም ጉዳይ የኔ ነው፣ የክርስቲያኑ ጉዳይ የኔ ነው፣ የአይሁዱ ጉዳይ የኔ ነው፣ ሃይማኖት የሌላቸው ሰዎች ጉዳይ የኔ ነው ብሎ ይሄንን የሚከታተሉ ብቃት ያላቸው ማለትም ኢትዮጵያዊ ሆነው የሚያዩ ሰዎችን መመደብ ይኖርበታል። ሌላው ሚዲያ ነው። የኢትዮጵያ ሚዲያ ምንም እንኳን አቅሙ ውስን ቢሆንም በተቻለ መጠን ሁሉ የኢትዮጵያ ሀብት ናቸው፣ የኢትዮጵያ ሕዝብ ሀብት ናቸው። ያ የኢትዮጵያ ሕዝብ ሀብት ለኢትዮጵያ ጥቅም እንዲውል አድርገው በህዝቦች መካከል መቻቻል፣ መፋቀር እንዲመጣ በመፋቀርም በመቻቻልም ልማት እንዲመጣ ጥረት ማድረግ ይኖርባቸዋል። ከዚህም በተጨማሪ ደራሲያን ራሳቸው በዚህ በኩል በኢትዮጵያውያን መካከል መቻቻል፣ መፋቀርና በሰላም አብረው የመኖር ባህል እንዲዳብር የበኩላቸውን አስተዋጽኦ ማድረግ ይኖርባቸዋል። ሌላው ግለሰቦችም ቢሆኑ ከፍተኛ ሚና ሊጫወቱ ይችላሉ። በዚህ በኩል በተለይ የኢትዮጵያን አንድነት የበለጠ ለማጠናከርና ና ልማቷን የበለጠ ለማፋጠን እንዲቻል በሀገር ውስጥም ያሉ ሆነ በውጭ ሀገር ያሉ ግለሰቦች ከፍተኛ ሚና ሊጫወቱ ይችላል። ለምሳሌ አንተ ራስ ውጭ ሆነ ያለህን ሚዲያ ተጠቅመህ ለኢትዮጵያ የተሻለ ሁኔታ መምጣት የበኩልህን አስተዋጽኦ ልታደርግ ትችላለህ። ሌሎቹም እዛ ያሉት ሰዎች ሊያደርጉ ይችላሉ። በእንግሊዝም በፈረንሳይም እንደዚሁ ነው። ከዚህም በስተቀረ የሃይማኖት ተቋማ እርግጥ ነው የሚፈለገውን ያክል እየተንቀሳቀሱ አይደለም። የየራሳቸው የሆነ ደግሞ ውስጣዊ ችግር አለባቸው። ነገር ግን በተጠቃለለ መልኩ ሲታይ ሃይማኖቶችን አሰባስቦ የሚመራ ተቋም አለን። እነዚህ የሃይማኖት ተቋማት በሕዝቡ መካከል ኢትዮጵያዊ ሆነው እነሱም የኔ አመለካከት ኢትዮጵያዊ ሆነው ማየት ኢትዮጵያዊ ሆነው ሲያበቃ በሙስሊሙም በክርስቲያኑም ኦርቶዶክሱም በካቶሊኩም በፕሮቴስታንቱም ከክርስትና ደግሞ እንደዚህ የተለያዩ ሴክቶች በሚመለከት ኢትዮጵያዊ ሆኖ በህዝቦች መካከል መተሳሰብና መገናኘት እና መወያየት እንዲኖር ጤናማ የሆነ ሌላው ዶክተር ያነሱ ትልቅ ነገር አለ። ቤተሰብ መሰረት ነው። ቤተሰብ መሰረት ነው ለሁሉም ነገር። አንድ ሙስሊም ቤተሰብ ልጆቹን ሲያሳድግ ክርስቲያን ጓደኞች ውጭ እንዳሉ ከሕፃነቱ ጀምሮ ማስተማር እንዳለበት ሁሉ አንድ ክርስቲያን ቤተሰብም ልጆቹን ሲያሳድግ ሙስሊም ቤተሰብ የተለያየ ሃይማኖት ያሉ መሆናቸውን ጠርጾ ማሳደግ ይኖርበታል። ይሄ እንግዲህ የሰዎች መብት ከማክበር ጋር ስለ ስብ እና ከማስተማር ጋር እና ዲሞክራሲ ከማስተማር ጋር አብሮ የሚሄድ ነው። ስለዚህ ቤተሰብ ያለው ሚና በዚህ ረገድ በጣም ከፍተኛ ስለሆነ ሁሉም ከላይ እስከታች ያለው ጥረት ቢያደርግ በዓለማችንም በሀገራችንም በቀበሌያችንም በአካባቢያችንም ሰላም መቻቻል እና ፍቅር ይሰፍናል፣ የሚል አመለካከት አለኝ። አቶ ተሾም፣ አሁን በተለይ ከቤተሰብ ጋር ተያይዞ ያነሱትን ነጥብ የሚያጠናክር አንድ ሀሳብ የዩናይትድ ስቴትስ ፕሬዚደንት የጸጥታ አማካሪ ሚስ ራይስ ተናግረው ነበረ በዚሁ ስብሰባ ላይ ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምፆች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል ነበር ያሉትና አሁን ያሉትን ነገር የሚያጠናክር ነው። እስቲ ወደ አንድ ወደ ሌላ ደግሞ ሀሳብ ልምጣና እነዚህ በመካከለኛው ምስራቅ የሚሆን በአፍሪካ ያሉ የሽብር ቡድኖች የሚፈጽሟቸው አድራጎቶች እስላማዊ አይደሉም፣ እስላማዊ እምነትን ጨርሶ የሚቃወሙ ናቸው ብላችሁ ያነሳችኋቸው ነጥቦች አሉ። ትልቅ ዋጋ ያላቸውን የቅዱስ መጽሐፉን ቃሉን እምነቶች የሚረግጡ ናቸው ብላችሁ ያነሳችኋቸው አስተያየቶች አሉና ይህ በሆነበት ሁኔታ ታዲያ ለምንድን ነው ወጣቶች ከዓለም ዙሪያ ወደ እነሱ በእስልምና ስም የሚጎርፉት? ፕሬዚደንቱ ያሉ ቅሬታ ያመጣል። አንዱን ባለ አንዱ ከተሻለ አንተ የተሻለ ዜጋ ነህ ሲባል ችግር ያመጣል። እኔ ሰሎሞን፣ ምንድን ነው የሚመስለኝ ሁልጊዜ ከአሸባሪነት ጋር የተያያዙ ክፍሎች እና አሸባሪነትን ከሚያስፋፉ ኃይሎች ሁልጊዜ የሚመጣው የሚሰጠው ቁንጽን የራሳቸው ዓላማ ይኖራቸውና ራሳቸው የሚፈልጉት ነገር ይኖርና ከቁርአኑ አንዳንድ ነገሮችን በመጠቃቀስ ያንን አንስተው ልጆቻቸውን ያስተምራሉ፣ ተማሪዎቻቸውን ያስተምራሉ፣ የገዟቸውን ሰዎች ያስተምራሉ፣ የሚረዷቸውን ሰዎች ያስተምራሉ፣ ያገኟቸውን ሰዎች ያስተምራሉ። እነዚህ ሰዎች ከበስተኋላቸው ከፍተኛ የሆነ አላማ አላቸው፣ ከፍተኛ የሆነ ገንዘብም አላቸው። ምንም የማያውቅ ባዶ የሆነ ሰው ደግሞ ለምሳሌ እስልምና ከፍተኛ የሆነ መቻቻል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከክርስቲያኖችም ከአይሁዶችም ጋር ተስማምተው መኖራቸው እየታወቀ ነቢዩ መሐመድ ስለላሁ አለይሂ ወሰለም አሁንም መልእክተኛ መሆናቸውና የፈጣሪን ቃል እንዲያስተምሩ መላካቸው፣ ህዝቡንም በሰላም እንዲመሩ የተሰጣቸው ኃላፊነት እያለ እና በአጠቃላይ እስልምና ተነስቶ ንጹሐን ሰዎች ግደሉ፣ ንጹሐን ሰዎች አሸብሩ፣ ንጹሐን ሰዎችን ረብሹ ፈጽሞ የሚልበት የለም። እርግጥ ነው ስለ ጅሃድ የተጠቀሱ ነገሮች አሉ። ጂሃድ ለነቢዩ መሐመድ የተሰጠው ትዕዛዝ ናቸው። ሊገሏቸው የመጡ በሰላም ሲመሯቸው ያልተመሩ ሰዎች የተሰጠ ትዕዛዝ ነው። እሳቸውን መሆን አይቻልም፣ እሳቸውን መምሰል ይቻል ይሆናል። ለእሳቸው የተሰጠው ትዕዛዝም ለግለሰቦች የሚሰጥ ነገር አይደለም። ነገር ግን ሰዎች ለእሳቸው የተሰጠው ትዕዛዝ እሳቸውን በመሆን እሳቸውን በመወከል አንዳንድ ጊዜም የፈጣሪን ሥልጣን በመጋራት ቁርአኑንም ሀዲሱንም እንደፈለጉ ሲተረጉሙትና ሲያታራምሱት ይታያሉ። ይሄ በመሆኑ ምክንያት ብዙ ወጣቶች በትክክለኛ አቅጣጫ መሄድ ሲገባቸው ትርጉሙን በትክክለኛ አቅጣጫ መረዳት ሲገባቸው ባለመረዳታቸው ምክንያት ወደ ስህተት ጎዳና ሲገቡ ይታያሉ። ሌላ ቀርቶ ስለ እውቀት ስለ ማወቅ ቁርኣን ውስጥ በጣም በብዙ ገጾች ነው የተጻፈ አንድ ሰው እንቅስቃሴ ከማድረጉ በፊት ማወቅ እንዳለበት በሀዲሶች ውስጥ በጣም በሰፊው ነው የተገለጸው። ከነቢዩ መሐመድ በኋላ ደግሞ ሌሎች የእሳቸው ተከታዮች ሰዎች እስልምናን ለማራመድ እስልምናን ለመቀበል ራሱ ማወቅ እንዳለባቸው አበክረው ያሳስባሉ። እስልምና የሰላም ሃይማኖት ነው። ነገር ግን እስልምናን ለራሳቸው አላማ ሲሉ ሰዎች የሽብር የሁከት የራሳቸው ጥቅም ማስከበሪያ አድርገው ወስለውታል። በአያሌው የፖለቲካ መሳሪያ አድርገው ወስለውታል። በዚህ ምክንያት ሰው በህይወቱ እያለ በእሳት ያቃጥሉ ሰዎች ናቸው። ሚዲያውም የሚያሳየው እነዚህን ሰዎች ነው። እነዚህ ሰዎች ሙስሊሞች ናቸው ወይ ብሎ መጠየቅ ይቻላል። እነዚህ እንዲያደርጉ ትእዛዝ አላቸው ወይ የምስ- የእስልምናን ሃይማኖት በትክክል ተከትለዋል ወይ ብሎ መጠየቅ ይቻላል። ነገር ግን ሰዎች ለረከሰ ዓላማቸው፣ ለጎደፈ ዓላማቸው ወይም ለተሳሳተ ዓላማቸው፣ ለፖለቲካቸው ሲሉ ቁርአኑን ልክ መጽሐፍ ቅዱስን እያበላሹ እንደሚተረጉሙት ሁሉ ቁርአኑንም እያበላሹ ለራሳቸው ጥቅም ሲያውሉት ይታያል። በዚህ ምክንያት አንድ ሰው ቦምብ ታጥቆ በገበያ ውስጥ ይገባል፣ ብዙ ሰዎች ያልቃሉ። ስብሰባ አዳራሽ ውስጥ ይገባል፣ ብዙ ሰዎች ያልቃሉ። አንድ ሰው የጦር መሳሪያ ይዞ ይገባል፣ ብዙ ሰዎች ያልቃሉ። ይሄም በጎ ተግባር ተደርጎ አሸባሪዎች እሰየው ደጋ ደረግ እኛን ደግፈሃለን የእኛ ተልእኮ ነው ይላሉ። ምናልባትም ለሟቹ ቤተሰብ እርዳታ ያደርጋሉ ትልቅ ጀብዱ እንደሰራ አድርገውም ያቀርባሉ። ይሄ የመለኮት ትእዛዝ ነው ብሎ ማለት በጣም ያስቸግራል እና ሊሆንም የሚችል ነገር አይደለም። የመቻቻል በሰላም ኑሩ ነው የሚለው ፈጣሪ እንጂ ተገዳደሉ አይልም። እና ይሄ እንዳልከው የሽብሩ ነገር የመጣው ከማወቅ ጋር የተያያዘ አይደለም፣ ጥራዝ ነጠቅ በመሆን ነው። እዚህም እኛ ጋር ይታያሉ። ጺማቸውን በማሳደግ ሱሪ በማሳጠር እና አንዳንድ ነጭ ልብስ በመልበስ ሙስሊም ለመምሰል የሚጥሩ አሉ ነገር ግን ውስጣቸው ሲታይ ባዶ ነው። ስለ እምነቱ ያላቸው በጣም ዝቅተኛ ነው። ስለ እስልምና ሲነሳ በከፍተኛ ደረጃ ይቆረቆራሉ። ነገር ግን እስልምና ምንድን ነው ተብለው ሲጠየቁ እና ምን ምን እንዳነበቡ ሲጠየቁ አንዳንድ ነገሮችን ያቺ የሰሟትን መስጊድ ላይ ቁጭ ብለው የሰሟትን ተናስቶ ሲዘበዝቡ ይታያሉ እና ነገር ግን እስላም እንደዚህ አይደለም። ዘላቂነት ላለው የእስልምና እድገትም በህዝቡ መሰራጨትም ቢሆን እንደዚህ አይነቱ ጥራዝ ነጠቅ አመለካከት ምንም ፋይዳ የሌለው የትም የማያደርስ አመለካከት ነው። በበኩሌ እስላማዊ አይደለም ብዬ ነው የማስበው። በነገራችን ላይ እርስዎ አሁን አንዳንድ ከእምነቱ ተከታዮች ጋር የተያያዙ ትችት የሚመስሉ ሀሳቦችን እየሰነዘሩ ነው። ስሙ ደግሞ ተሾመ ብርሃኑ ነው። ለብዙ ሰው ተሾመ ብርሃኑ ብሎ ሙስሊም ማን ነው ብለው ለእኔ የሚያነሱልኝ ሰዎች ነበሩ ይሄንን ውይይት ሳዘጋጅና። በመሰረቱ በአረብ ስም መጠራት እስልምና አይደለም። ገብረ እግዚአብሔርን አብዱላህ ማለት ነውር አይደለም። አብዱላህ ማለት ነው ገብረ እግዚአብሔር ማለት በሀገራችን ብቻ ሳይሆን በሕንዶችም በፓኪስታኖችም ኢራኖችም ቱርኮችም ስማቸውን በብዛት የሚጠሩት በራሳቸው በቋንቋቸው ነው እና ግን በሀገራችን እንዳጋጣሚ ሆኖ ገና መብሰሉም ስለሌለ የእብራይስጥ ቋንቋ ካልጠቀስ ክርስቲያን አትሆንም፣ በአረብኛ ስም ካልተጠራህ ሙስሊም አትሆንም፣ ወይም መስራት አትታይም። ስለዚህ እንደዚህ አይነቱ አመለካከት በእኛ ሀገር በእኛ ሀገር ግን ተሾመም፣ ከበደም፣ ይመርም፣ የሱፍም ሁሉም መጠሪያዎች ናቸው እንጂ የሀይማኖት መገለጫዎች አይደሉም። በስማቸው አማርኛ ሊሆን ይችላል ኦሮምኛ ሊሆን ይችላል እና ሌላም ሲዳምኛ ሊሆን ይችላል። ነገር ግን ሙስሊም እንዳይሆኑ የሚከለክላቸው ነገር የለም። አዎ ለማንኛውም ሰው ተሸመ ብርሃኑ ሙስሊም ነው። አቶ ው ሎሞን ታሪክ አለው። ይሄ ነገር የወሎ ህዝብ በአንድ ጊዜ ስቃይ ሲደርስባቸው በአስራ ዘጠኛ ክፍለ ዘመን ወይ ስም መለወጥ ወይ ማተብ ማሰር ይባላል። የወለው ህዝብ በጣም በጣም ሊቅ የሆነ ታሪካቸው የሚያስተምር የሚችል የነቢዩ በነቢዩ ጊዜ የነበሩ ሙስሊሞች ከእስልምና በፊት የነበረ ስም ተቀጠቅሞበታል። ሱፊያን የውሉ እስልምና ብቻ አይደሉም። አብደላህ መሐመድ እንደዚህ ሊሆን ይችላል። ምን አሉ አማረ፣ ሐሰን ይመር፣ ሑሴን መሐመድ፣ ሞገስ ተሾመ፣ ለምሳሌ ኸሊፋ። እንደዚህ ያሉ ስም ለምሳ ብርሃን ማለት ብርሃን እንደዚህ ያሉ ኢትዮጵያኖቹ የኢትዮጵያ ስም በመስጠታቸው የልጁን መብት ጠብቀውለት የሚኮራበት በባህሉና እናቱና አባቱ በሚያውቁት ቋንቋ ስም መሰጠቱ እስልምናውን አይነፍገም። ስለዚህ የተጀመረ በወሎ ታሪክ ነው። የወሎ ሕዝብ በጣም ጮሌ የሆነ ሕዝብ በዚያን ጊዜ ከችግሩ ለመውጣት ስም መለወጥ ይቀላል ማተብ ከማሰር ብሎ ነው። ትልቅ ነገር ነው። ይሄንን ይሄንንም ማዳበር ያለብን ይመስለኛል። እኔ አሁን ብዙ ጊዜ ሙስሊም የሚባለው ለነገሩ ስሞች እኮ ግብፅ እኮ ብንሄድ ወይም ደግሞ ሶሪያ ብንሄድ ሊባኖስ ብንሄድ ብዙ ክርስቲያኖች እኛ ገር የሚጠራበ ሐቢብ ቢባል ለክርስቲያንም ለሙስሊምም የሚሆን ነገር ነው። ወይም ሌሎች አብደላህ ቢባል ገብረ እግዚአብሔር እንደማለት ነው እንጂ ክርስቲያን ወይ እስላም ነው ማለት አይደለም። የእኛ ትንሽ ካለማወቅ ጋር ብዙ የተያያዘ ነገር ነው፣ ስም ጋር የተያያዘው ይሄ። እስላም ነው እንዴት በአማርኛ ስለተጠራ ክርስቲያን ነው አረብኛ ስለተጠራ ሙስሊም ነው የሚለው ብዙ ጊዜ ከአለማወቅ ጋር የተያያዘ ይመስለኛል። እስቲ ለማንኛውም እናንተ እንደው ሰፋ አርጋችሁ ነገሩን ብዙ ቁም ነገር አነሳችሁ፣ በጣም ጠቃሚ የሆኑ ሀሳቦችን ጨማመራችሁበት እንጂ እኔ እንኳን ተሸው መብርሃኑ የሚባለው ክርስቲያን ወይም የሌላ እምነት ተከታይ ተነስቶ እስልምና እምነቱን ወይም እስላሞችን ይተቻል የሚል ቅሬታ እንዳይነሳ በአድማጮች ወይም በሌሎች ዘንድ ከሚል ነው ያነሳሁት ይህንን ጥያቄ። ለማንኛውም በጣም አመሰግናለሁኝ። ጥሩ ትምህርት ነው ያመጣችሁት። እስቲ ወደ የማጠቃለያችን እንሂድና አንድ ጥያቄ ላንሳ። ለመሆኑ በአሁኑ ጊዜ ኢትዮጵያ ውስጥ ለጽንፈኝነት፣ ለአክራሪነት፣ ለሽብር መገፋፋት ሊዳርጉ የሚችሉ አጠቃላይ የፖለቲካ ሊሆን ይችላል፣ የማህበራዊ ግንኙነቶች ሊሆን ይችላል፣ ከትምህርትና ከሌሎችም ጋር የተያያዙ ሊሆኑ ይችላሉ ሁኔታዎች አሉ የሚል እምነት አላችሁ፣ የለምስ ብላችሁ ታስባላችሁ? ከአቶ ተሾመ ልነሳ እዚህ ጋር አጠር አድርገው እኔ ሁለት ነገር ነው ያለው አለም፣ ይሏሉ፣ የለም የሚሉም አሉ። እኔ እንግዲህ በአብዛኛው ሳየው እነዚህ ከሳውዲ አረቢያ የመጡ ለሰራተኛነት ሄደው ድንጋይ ለማንሳትም ሊሆን ይችላል ለመሸከምም ሊሆን ይችላል ሌላም ነገር ለማድረግ ሊሆን ይችላል። ብቻ በዝቅተኛ ስራ ሊሰሩ ከዚህ ሄደው ሲመለሱ ሲባረሩ እንግዲህ የዛ ባህል ተሸክመው ሊመጡ ይችላሉ። መጠነኛ የሆነ እውቀት ደግሞ ይዘው ሊመጡ ይችላሉ። እያች የሰሟትን ደግሞ ይዘው እዚህ እንትን ሊሉ ይችላሉ። ይሄ ይሄ በሚታይበት ጊዜ ባልተለመደ ሁኔታ እዚህ ሀገር እንደገና ፕሬሩ አለ፣ የሚዲያው ፕሬር አለ እና የምዕራባውያን ሀገሮች ደግሞ የአረብ ሀገሮች ደግሞ አለ። እነዚህ ሁሉ ተጨምረው ሲታዩ በኢትዮጵያ ውስጥ አሸባሪነት እያጎደቆለ ነው የሚል አመለካከት አለ። ነገር ግን እዛ ደረጃ ላይ ለመድረስ አለ ወይ ኢኮኖሚያዊና ፖለቲካዊ ሁኔታ በኢትዮጵያ ውስጥ ብንል ዞሮ ዞሮ ብዙ የጎላ አይደለም። በበኩሌ ሰዎች ስለለበሱ ሰዎች ጺማቸውን ስላሳደጉ ሰዎች አጭር ስለለበሱ አሁን እንደሚደረገው አሸ አሸባሪዎች ናቸው ወይም የአሸባሪ ተንደንሲ አላቸው ብሎ የማየት በሌላ በኩል ደግሞ ቆባቸውን ለብሰው ትልቅ ቀሚሳቸውን አድርገው መስቀላቸውን ደረታቸው ላይ አድርገው ሲሄዱ ደግሞ እነዚህ ታማኞች መስለው የማየት ነገር እነዚህ እነዚህ የመሳሰሉ ነገሮች አሉ። ስለዚህ በኢትዮጵያ ውስጥ ቆብ የሚያድርግ ካባ የሚልበት መስቀል የሚያድርግ ኮፍያ የሚያድርግ ኢትዮጵያዊ መሆን ነው። በተጨማሪ ደግሞ ቀሚሱም ቆቡም ሁሉም ነገር የእኛ ሳይሆን የአረቦች አገር ባህል ነው። ሶስቱም አይሁድም፣ ክርስቲያንም፣ ሙስሊምም ሶስቱም ተመሳሳይ ናቸው። ሶስቱም የምስራቅ ሀገር ልብስ የለበሱ ናቸው። ስለዚህ በልብሳቸው እከሌ እንደዚህ ነው እከሌ እንደዚህ ነው ብሎ ይሄኛው በልብሱ ይሄኛው ታማኝ ነው፣ ይሄኛው ደግሞ ታማኝ አይደለም የሚለው አመለጋገጥ በጣም በጣም የሚያሳዝን በጣም በጣም ኋላ ቀር የሆነ እንደገና ደግሞ የህብረተሰቡን ስሜት የሚነካ በተለይም አሁን ጢማቸውን ስላሳደጉ አጭር ሱሪ ስለለበሱ ቀሚስ ስለለበሱ አሸባሪዎች ናቸው ተብሎ የሚታስቡ ወይም አክራሪዎች ናቸው ተብሎ ምንም ሳያውቁ አጭር ስለለበሱ ወይም ምንም ምንም ባዶ እነዚህ ይሄ ግን ባህል ነው። የነቢዩ መሀመድ ሱና ነው ወይም መምሰል ነው። መምሰል ደግሞ አይከለከልም። መሆን ነው እንጂ ማይቻለው እና ስለዚህ መስለው ስለቀረቡ እነዚህ አሸባሪዎች ናቸው፣ እነዚህ አክራሪዎች ናቸው፣ እነዚህ ያደርጋሉ የሚለው አመለካከት በበኩሌ ሲኖር በጣም በጣም እጅግ በጣም ያሳዝነኛል። ክርስቲያኑ እንደዚህ ነው እንደዚህ ነው ብለው የክርስቲያኑ ስም የሚያጠፉ እነዚህ ጥራዝ ነጠቆች እንዳሉ ሁሉ እና በሌላ በኩል በትምህርት ቤትም በሁሉም ነገር መቼም። እነዚህ እነዚህ ሁኔታዎች ሲ ሲፈነጥቁ ብዙውን ጥር የሚያሰኙ ነገሮች አሉ። ለማንኛውም ግን በኢትዮጵያ ውስጥ አክራሪነት አለ ወይ አሸባሪነት አለ ያሰጋታል ወይ ለሚለው የተለያዩ ምሁራን የተለያዩ ነገር ይላሉ። እንግዲህ እኔ ካለማወቅ ሊሆን ይችላል የማየው ነገር የለም። ሰው የሚበላውና የሚጠጣውን ነገር ነው የሚፈልገው፣ ሰው መልበስ ነው የሚፈልገው፣ ሰው ስራ ነው የሚፈልገው። ስንት ፐርሰንቱ ነው ይሄንን ያሟላው? እና ወደዛ ስለማሰብ ምንድን ነው የሚያነሳሳው? ምንስ አቅም አለው ምንስ ባህላዊ እሴት አለው ይሄንን ለማድረግ ላለፉት ሁለት ሺ ሶስት ሺ ዓመታት ስናይ እንደዚህ አይነት ባህላዊ እሴት አለን ወይ ተነስቶ አካኪ ዘራፍ ለማለት የሚያስችል ነገር አለ ወይ ብዬ አስባለሁ። ስለዚህ ባለሙያዎቹ ደግሞ በምርምር የደረሱበት ነገር ሊኖር ይችላል። በተለይ የሀገር ውስጥ ጉዳይ ሚኒስቴር፣ ደህንነት፣ ፖሊስ ደግሞ የደረሰበት አንዳንድ ፍንጮች ይኖራሉ። በቴሌቪዥንም እናያለን። እንግዲህ እኔ ከሀገሪቱ መረጃ የበለጠ እውቀት የለኝም። እርስዎ ያምኗቸዋል? በቴሌቪዥን እና በሬዲዮ የሚተላለፉ የሽብር አድራጎት አሉ የሚባሉ ነገሮችን ይቀበላሉ? በመንግስት ሚዲያ የሚተላለፉ አንዳንዶቹ መቀበል የሚያስቸግሩ ናቸው። አንዳንዶቹ ደግሞ ሊሆኑ ይችላሉ። ምክንያቱም ግለሰቦቹ ያላቸው ኮንታክት እንደዚህ ነው እንደዚህ ነው፣ እዚህ ደረጃ ላይ ደርሷል፣ እዚህ ደረጃ ላይ ደርሷል፣ እንደዚህ አይነት መረጃ አግኝተናል ሲሉ አላገኛቸውም ማለት አይቻልም። ሁለተኛ ደግሞ አንድ ሰው መንግስቱን በዚህም በዛም የሚጠራጠር ከሆነ እራሱ ዜግ ሰውነቱ ያጠያዩ ዶክተር አላፊነት አለ ቅድም ዶክተር አህመድ እንዳሉት ነው አሜሪካ መንግስት ደህንነቱ እንደሚያስከብረው ሁሉ የኢትዮጵያ መንግስት ደግሞ የህዝብ ደህንነት ማስከበር አለበት የህዝቡን ደህንነት ያስከብር ደግሞ የሚያያቸው ነገሮች የሚከታተላቸው ነገሮች አሉ እነዛን ተከታትሎ ይሄ የሽብር ስራ ነው ብሎ የሚል ከሆነ ልል ባይታየኝም የሽብር ስራ ሊሆን ይችላል እሺ ዶክተር አህመድ ስቲር ሶስት እኔ ባጭሩ በአራት ነጥቦች ላይ ነው። በአንዴ አገራችን የሚሆን ነገር ሙን ብለውታል። የዓለም መንግስታት ዋና ጸሐፊም ፕሬዚደንት ኦባማም እንደዚሁም ኬሪ ባሉት መሰረት አራት ነገሮች ናቸው። መሰረ ህገ መንግስት ካለ ህገ መንግስቱ ይከበር። አተረጓገሙ ህዝቡን ማስተማር፣ ከተማሩ ብህል መብታቸው በጽሁፍ በቄ አይደለም ስራ ላይ ማዋል ሶስተኛ የፍትህ በላይነት ፍትህ ማዘግየት አይደለም አፋጣኝ ህግ ያስፈልጋል አፋጣኝ ሲሆን ደግሞ ተመዛዛኝ ተመጣጣኝ የሆነ ከህዝቡ ያለው እውቀት ደረጃ አድርጎ ህጉ ራሱ ከባህላችን ጋር አስተሳስረን መፈጸም ነው ሌላ ሀገር የተፈጸመው ህግ እኛ ሀገር ይሰራል ማለት በዚያ መልክ ደግሞም ወስደው የሀገሩ ህዝብ ህገ መንግስት በወጣ ካልተስማማ ሌላ ምክንያት ፈጥሮ የለም። ባህልና ህገ መንግስት የተያያዘ ነው። ሶስተኛ ሃይማኖት የግል መለያ አይደለም። በእኛ ሀገራችን ሃይማኖት የቤተሰብ የህዝቡ፣ የአንድ መንደር ወይም ቪሌጅ ይባላል፣ የአንድ አካባቢ የሚስማሙበት ነገር ቢሆን አንድ አምላክ ማምላክ ካላቸው እኔ አሁን ባለሁበት ቦታ ሃይማኖት የሌላቸው ጋራ ቀንና ማታ ውላሉ። ነገር ግን በሃይማኖት በሚመጣ ጊዜ እነሱም በምንስማማው ተስማምተን እንኖራል። እነሱ እግዚአብሔርም ይኑር አይኑርም፣ አላህ ይኑር አይኑርም ብን የራሳቸው መምሱ። ግን በተቻለኝ መጠን በለስላሳ ቋንቋ ቁርአን እንዳለው እድዑ ብለት ይሄ አሕሰን ፈይደ ለዚ በይነካው በይነከ በይነ አዳወትም ካነው አንተም በተሻለ ቋንቋና በተሻለ ምላስ ወደ እምነትህን ጥራ እንጂ በኃይል ከገባህባቸው ታስደነብራቸዋለሁ ይላል። ስለዚህ መነጋገር፣ መነጋገር፣ መነጋገር። ሰላም መሰረታዊ ነው። በሰላም ደግሞ አንድ ህዝቡም አንድ ሀገር ሊያድግ ይችላል። መጨረሻ ለወጣቶቹ የምፈልገው ይሄ ሀገር ኢትዮጵያ የምትባለ እዚህ አሜሪካን ወጣቶቻችን የራሳችን ባህልን ስናስረክባቸው ንጹህ መሆን አለበት። የሙስሊም መብቱ ማስረዳት ነው። ግን ያኛው አልቀበልም ካለ የራሱ ጉዳይ ለኩም ዲኑኩም ወለዲን፣ እናንተ የእናንተ ሃይማኖት እኔም የኔ ሃይማኖት ብሎ በተቻለ ሌላ ዘዴውን ለውጦ ይችላል። ይሄ የሙስሊም ባህል ነው፣ አስተምረናል በበኩላችን። ወንድሞቻችን ክርስቲያኖቹን ደግሞ የሙስሊም የበታችነት ጊዜ አልፈዋል። እኩል ነው፣ ተመሳሳይ ሃይማኖት አለው ሁሉም አንድ ነው ምንጫቸው። ስለዚህ የሃይማኖት እኩልነት ማለት የዜግነት መብት ነው። ስለዚህ አንድ ሃይማኖት ዜግነትና እና ሃይማኖት በመንግስት አይገባም። መንግስት በሃይማኖት ጋር በአንድ በኩል ደግሞ ጣልቃ ሆኖ ይገኛል። ይሄንን የሚያስተምር ሰውዬ ጣልቃ ሆኖ ይገኛል። ስለዚህ ህዝቡ መተማመን አለበት። መተማመን አሁን የመጨረሻ ወንድሜ መተማመን መተማመን መተማመን ጎረቤትን ማመን አለብን። እሱን ማመት አንተ ጎረቤት እስካላመንክ ድረስ እንቅልፍ እንኳን አይዞህ፣ መተማመን አለብን። ይሄ ነው የኢትዮጵያ ባህል መተማመን መወያየት መስማማት በአንድ እምነት ብቻ ሳንሆን በብዙ ብዙሀን ሃይማኖት ብዙና ፖለቲካ አስተያየት ያለን ህዝብ ነን ብለን ማመራል። እነዚህ ናቸው መፍቶች። ቅድም ካነሷቸው አይቀር ሚስተር ባንኪሙንም የሚያነሱት አንድ ቁም ነገር ያለው ሀሳብ አለ ማኒ ይርስ አርቆ አሳቢነት የጎደላቸው ፖሊሲዎች የአመራር መሰናከል ለሰብአዊ ክብርና ለሰብአዊ መብቶች ጥበቃ ደንታቢስ መሆን ለምናገለግለው ከቆምንለት ህዝብ ከፊሉን በጣም ያስቆጣል፣ ተስፋ ያስቆርጣል ብለው ነበረ እና ይሄ አሁን እርስዎ ያሉትን የሚያጠናክር ነው የሚደጋገፍ ነገር ነው የተናገሩት ዶክተር አህመድ። ከዛ በተረፈ ደግሞ የዮርዳኖስ የውጭ ጉዳይ ሚኒስትር ናስር ጁዴህም እንደዚሁ ትምህርት እድሎች መፈጠርና የወጣቶች ውሳኔ ሰጭነት አቅም መጠናከር እንደ መፍትሄ ያነሷቸው ነገሮች አሉ። የችግሮቹም ምንጮች አድርገው ነው የጠቆሙት። እንግዲህ የተከበራችሁ ተወያዮች፣ ወደ ውይይታችን ማብቂያ ነው ያለሁት። አጠር አጠር ያሉ መቋጫ መልእክቶችን የምትሰጧቸው ካሉ እድሉን አንድ ጊዜ ወደ እናንተ ልመልስ። ለመጨረሻ ጊዜ አቶ ተሾመ፣ የመነሻችን አርዕስት፣ የሚስተር ኦባማ ነው በሰጡት አስተያየት በ ሁለት ዘርፍ ታይተዋል። ነገር ግን የሰብአዊ መብት ጉዳይ ማስፋፋት፣ የሃይማኖት መቻቻል እንዲኖር ማድረግ፣ ሰላማዊ የሆነ ውይይት እንዲካሄድ ማድረግ በህዝቦች መካከል የተጠናከረ ልማት ሊመጣ ይችላል። በአዲስ መንገድ መጓዝ አለብን። በነበረው መንገድ መሄድ የለብንም። እሴታችን የምንለው ነገር በሌላ አዲስ እሴት መተካት አለበት ያሉት ነገር በጣም ትልቅ ነው። እኛም ሁላችንም ቢሆን በየሀገሮቻችን መንግስቶቻችንም ቢሆን ይሄንን ነገር ግምት ውስጥ አስገብተው ለህዝቦች ተቻችለው መኖር ለህዝቦች በፍቅር የበለጠ በፍቅር መኖር ማድረግ ይኖርባቸዋል። በተለይ እንደ ኢትዮጵያ ኢትዮጵያ የጀመረችው የሰላም ጉዞ የእድገት ጉዞ የልማት ጉዞ የተሳካ እንዲሆን የመንግስት መሪዎች የፖለቲካ ኃላፊዎች እና በመ መንግስት መዋቅር ውስጥ ያሉ ህዝቡ ሚዲያው በአጠቃላይ ግለሰቦች ደግሞ ጠንክረው መስራት ይኖርባቸዋል አንተም ይሄንን መንገድ በመፍጠርህ በጣም አመሰግናለሁ አመሰግናለሁ ዶክተር አህመድ እኔ በበኩሌ ከዚህ የተሻለ መልእክት ያለን ቢኖር አራት ነገር እኔ አስተማሪ ነኝ ህይወቴንም በአስተማሪነት ያጠፋ ወጣቶቻችን መብታችን ናቸው ወጣችን ኢንቨስትመንታችን ማለት እኛ ለወደፊት የወጣት ሞራል መገንባት ስራ ቢቻል መስጠት ማስትክክል ትክክለኛ ማስተማር ከእውቀት በላይ የለም። ቁርኣንም ይላል ፈሳሉ አህለ ዝክሪ ኢን ኩንቱም ላ ተዕለሙን የማታውቁት ነገር ከአዋቂዎች ጠይቁ። ማንኛውም ጥራዝ ነጠቁ የካሴት ጄኔሬሽን አለ፣ አሁን ሲዲ ጄኔሬሽን አለ። ሲዲ አይመልስም፣ ካሴቱ አይመልስም፣ ኢንተርኔቱ ራሱ ይሄ ሶሻል ሚዲያ መልስ አይሰጥም። ጎረቤትህ፣ አባትህ፣ አዋቂዎች መካከል ያሉ እኛ አሊሞች መካከላችን ያለ የውጭ ሀገር አሊምም አላ ኢትዮጵያነት አላስፈለጋቸውም ይላል በመካከላችን አሊም ሞቻችን ማክበር ማፍራት ታሪካችን በደንብ ማውቀት የእኛ የኢትዮጵያ ታሪክን እወቅ፣ ማንነትን እወጥ በታሪክ ምን አንጻር እንዳለህ ምን ሚና እንዳለህ የራስህ መብት ነው። ለወጣቶች ሆነ ምልክት ንግግሬ፣ ሶስተኛ ወጣቶች ብዙ ከኛ የተሻለ ሺ አምስት መቶ ዓመት ሆነው እስልምና ሃይማኖት ከመጣ የአሁኑ የዘመናዊ ወጣቶች ያንን በስራ ላይ መተርጎም በሰላም መተርጎም በውይይት መተርጎም አለበት እንጂ እኔ ልዩ ነኝ ከሌላው ብሎ የራሴ መንገድ ካልተከተልኩም ካለ ክርስቲያንም ሆነ ሙስሊምም ሆነ በሰላም ንጎሉ በሰላም ሊኖራት ስለዚህ፣ መቻቻል ማለት ሌላ ነገር ነው። ከዚህ በፊት አዲስ አበባ በዚህ ንግግር ላይ ሲነሳ ተስማምቶ መኖር ነው። ኮኤግዚስተንስ መቻቻል ሌላ ጉዳይ ነው። ስለዚህ ሰ አራት ነገሮች በሰላም ማመን፣ በጉርብትና ማመን፣ በእሴታችን መወያየት ነው። በዚሁ ማሳለፍ ሽምግልና ማለት በእድሜ አይደለም አንድ ወጣቱም ለሽማግሌዎቹም ሊሸመግል ይችላል። ይሄ ነው ማለት ነው። በዚህ ነው የማምነው። የዛሬ ወጣቶች የኢትዮጵያ ሀብቶች ናቸው። እነሱ ወደ ተሳሳተ መንገድ እንዳይሄዱ በተቻለ መጠን ደንበኛው ትምህርት እንዲያገኙ ያስፈልጋል። ስራም አስከትሎ ያስፈልጋቸዋል። ግን የራሳቸውን ክብር መጠበቅ አለ። በማሰር በመግረፍ በመገለል በፍጹም ምንም ምንም መልስ የለውም ይሄ ነገር። በማስተማርና በማክበር ነው። ይሄ ነው የእኔ እንግዲህ ከኢትዮጵያ ከዚያ ሐዋሳ ከተማ ላይ አቶ ተሾመ ብርሃኑ፣ እንዲሁም ዶክተር አህመድ ሞየን አሜሪካ ዋሽንግተን ዲሲ ውይይታችን ይቀጥላል። ለዛሬ እዚህ ላይ እናቁም። እኔም አመሰግናለሁ። በአድማጮቻችን በጣም አመሰግናለሁ። ወይ እንደዚህ የአሜሪካ ድምፅ እንደዚህ ያለ እድል ሰጠን መድረኩ በጣም አመሰግናለሁ። በጣም አመሰግናለሁ እኔም